የዕለተ ሐሙስ ሐምሌ 15 ቀን 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ራዲዮ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል መጽሐፍትን በቀላሉ በሞባይል ላይ ማንበብ የሚያስችል ቴክኖሎጂ እናስተዋውቃቸዋለን። አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው ያሚያሳየን፣ የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለናል። አፍሮሪድ የተሰኘ የሞባይል መተግበሪያ ከፈጠሩ ሶስት የቴክኖሎጂ ባለሙያዎች መካከል አንዱ የሆኑትን አቶ ብዙነህ ማሙዬን የሰማችሁት የምሽቱ እንግዶቻችን ናቸው። የተለያዩ ቦታ በብሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀምርና በኋላም ሕይወትን የሚያመሰቃቅል ባህሪ ያለው ነው። ወጣቶች ከሱሰኝነት ለመላቀቅ እንዴት ይችላሉ? በሚል ከአምቦ ወጣቶች ጋር የጀመርነው የመጨረሻው ክፍል ውይይትም በምሽቱ ተካቷል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም። አመሰግናለሁ ስመኝሽ። ህወሓትን ለመቃወም የኢትዮጵያ መከላከያ ሰራዊትን ለመደገፍ እንደተጠራ የተነገረለት ሰላማዊ ሰልፍ በአዲስ አበባ ከተማ ተደርጓል። የከተማዋ ምክትል ከንቲባ አዳነች አበቤን ጨምሮ የተለያዩ ባለስልጣናትና በሺዎች የሚገመቱ ነዋሪዎች በተሳተፉበት ሰልፍ ላይ ቀደም ባሉት ሳምንታት የተጠናቀቀውን ምርጫና የህዳሴ ግድብ ሁለተኛ ዙር ሙሌትን የሚያወድሱ መፈክሮችም ተሰምተዋል። አድማጮች ሰልፉን የተመለከተው ዘርዘር ያለ ዘገባ ከምሽቱ ሦስት ሰዓት ጀምሮ በሚደመጠው መሰናዶ ይቀርባል። ፕሬዚደንት ጆ ባይደን ለመቶ ሀገራት ለመለገ የሚያስገዝ ቃል የገቡት ተጨማሪ 500 ሚሊዮን የፋይዘር ክትባት በመጪው ነሐሴ ወር መሰራጨት እንደሚጀምር ተገለጸ። ዩናይትድ ስቴትስ ለአፍሪካ የምትለግሰውን የኮቪድ-19 ክትባት በተመለከተ በተካሄደ የበይነ መረብ ውይይት ላይ ሀገሪቱ 25 ሚሊዮን ገደማ ክትባት ከባለድርሻ አካላት ጋር በመተባበር ለአፍሪካ ሀገራት በማዳረስ ላይ መሆኗ ተገልጸዋል በተጨማሪም ፕሬዚደንት ባይደን ለመቶ ሀገራት ለመለገስ ቃል የገቡት 500 ሚሊዮን የፋይዘር ክትባትም ከቀጣዩ ወር ጀምሮ እንደሚሰራጭ ከዚያም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዓለም አቀፍ ኮቪድ-19 ምላሽ እና የጤና ደህንነት አስተባባሪ ጌይል ስሚዝ ተናግረዋል። የክትባቱን ምርት ለማሳደግ በዩናይትድ ስቴትስ የሚገኙ የመድኃኒት አምራቾች የኮቪድ-19 ክትባትን ጨምሮ በአፍሪካ የሕክምና ግብዓቶች እንዲመረቱ ለማስቻል ጥረት እየተደረገ መሆኑንም ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስቴር አኩና ኩክ በበኩላቸው ለአፍሪካና ለመላው ዓለም በድጋፍ መልክ የሚሰጠው ክትባት ደህንነቱ የተጠበቀ እንደሆነ አብራርተዋል። አፍሪካ የተለያዩ ችግሮችን በመጋፈጥ ላይ ያለች አህጉር ብትሆንም የኮቪድ ወረርሽኝን መቆጣጠር ካልተቻለ ለሌሎች ችግሮች ምላሽ መስጠት የማይቻል መሆኑን እንዲሁም የባይደን አስተዳደር ለኮቪድ ምላሽ ቅድሚያ ሰጥተው በመስራት ላይ መሆኑን ረዳት ሚኒስትሯ አኩናኩክ አክለዋል። ዘገባው የኬኔዲ አባተ ነው። ማዳጋስካር ፕሬዚደንት አንድሬ ራጅሊንን ለመግደል አሲረዋል ያለቻቸውን በርካታ ሰዎች በቁጥጥር ስር ማድረጓ ተሰምተዋል። የሀገሪቱ አቃቢያን ሕግ መስሪያ ቤት ይፋ ባወጣው መግለጫ ተጠርጣሪዎቹ የደሴቲቱን ደህንነት አደጋ ውስጥ ለመጣል ያለመ ሴራ አካል ናቸው ብለዋል። ሴራው የተለያዩ የውጭ ሀገራት ዜጎችን እንዲሁም ትውልድ ማዳጋስካራውያንን መግደልን ያካተተ እንደነበረም ተነግረዋል። ምርመራው እንደቀጠለ ተሰምተዋል። የሶማሊያው አሸባሪ ቡድን አልሸባብ በዚህ ሳምንት መጨረሻ ሀገሪቱ በምታከናውነው ምርጫ ላይ ህገ ውጪዎችን ለመምረጥ በተሰናዱ ወኪሎች ላይ ጥቃት እንደሚከፍት ዝተዋል። እስላማዊው ታጣቂ ቡድን ምስራቅ አፍሪካዊቷ ሀገር ልታከናውናቸው ቀን የቆረጠችላቸውን ፕሬዝደንታዊና የምክር ቤት ምርጫዎች እንደሚያውክም አስጠንቅቋል። የቡድኑ መሪ አህመድ አቡ አቦይዳ የምርጫውን ሂደት እንደሚቃወሙ ገልጸው በወኪል መራጮች ላይም ዝተዋል። ወኪሎቹ በባዶ ቃል ኪዳንና የገንዘብ ጥቅም ሊታለሉ እንደማይገባ በጎርጎሳውያኑ 2017 ዓ ምርጫው በተሳተፉ ወኪል መራጮች ላይ የደረሰው እንዲያስታውሱም አሳስበዋል። በዚያው ዓመት አልሸባብ በከፈተው ጥቃት በርካታ ወኪሎች የተገደሉ ሲሆን ኃላፊነቱንም ወስደዋል። ምርጫው በያዝነው ሳምንት መጠናቀቂያ እሁድ ይደረጋል ተብሎ ይጠበቃል። በሀገሪቱ ውስጥ ተጽዕኖ ፈጣሪ የሆኑት ጎሳዎችም ለላዕላይ ምክር ቤት አባልነት 54 የህዝብ እንደራሴዎችን ይመርጣሉ። ዓለም አቀፉ የኦሎምፒክ ኮሚቴ በቶኪዮ ኦሎምፒክ ወቅት የዘር መድሎን በመቃወም የሚደረጉ የኦሎምፒክ ተወዳዳሪዎችን እርምጃዎች በኦፊሳላዊ ገጾች ላይ ለማስተናገድ ፈቅደዋል። የኦሎምፒኩን ቻርተር ሐምሳኛ ሕግ በመጥቀስ ለአስርት ዓመታት አትሌቶች በውድድር ስፍራዎች የተቃውሞ ትዕይንቶችን እንዳያከናወኑ የከለከለው ኮሚቴው በቅርቡ ክልከለውን አንስተዋል። ይሁንና ቀደም ብሎ በተጀመረው የሴቶች እግር ኳስ ዘርፍ የአምስት ቡድኖች አባላት የዘርፍታዊነትን ለመደገፍ የተንበረከኩ ቢሆንም ምስላቸው ግን በኦፊሳላዊ ገጹ ላይ ሳይወጣ ቀርተዋል። ለወደፊቱ ግን መሰል ትዕይንቶችን የሚያሳዩ ምስሎች እንደሚካተቱ ኮሚቴው ዛሬ አስታውቋል። ከቶኪዮ ኦሎምፒክ ጋር የተገናኘ አንድ ዜና ናክል የቶኪዮ ኦሎምፒክ አዘጋጅ ኮሚቴ የመክፈቻውን ስነስርዓት መራሂ ትርኢት ወይንም ዳይሬክተር ከስራው እንዳባረረ ተሰምተዋል። ኮሚቴው ይህንን እርምጃ የወሰደው ኪንታሮ ካባያሺ ከዓመታት በፊት በነበረ አስቂኝ የቴሌቪዥን ትርኢት ላይ በአይሁዶች የጅምላ ፍጅት ወይም ሆሎካስት ላይ ተሳልቀዋል በሚል ነው። የአዘጋጅ ኮሚቴው ፕሬዚደንት ሼኮ ሃሺሞቶ በስነስርዓቱ መክፈቻ ዋዜማ ለተፈጠረው ውዝግብና ችግር የሚመለከታቸው አካል እንዲሁም የቶኪዮን ሕዝብ ይቅርታ ጠይቀዋል። የቶኪዮ ኦሎምፒክ በነገ ዕለት እንደሚከፈት ይጠበቃል። ከተወሰኑ ባለስልጣናት እንግዶችና የዜና አውታሮች በቀር ተመልካቾች አይገኙም። ዘገባው የአሶሺየትድ ፕሬስ ነው። ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራሞቻችንን በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎችና በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱ ምክንያታዊና የሰከነ ማህበረሰብን ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚን ለመገንባት የሚደረገውን ጥረት አዳጋች አድርገዋል። ይህን ችግር ያስተዋሉ ነዋሪነታቸው በዩናይትድ ስቴትስና በአውሮፓ የሆነ ሶስት ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ የቴክኖሎጂ ተቋም ግለሰቦችን የማንበብ ባህል የሚያዳብር፣ ደራሲዎች ደግሞ በቀላሉ ወጪ ስራቸውን ለአንባቢያን እንዲያደርሱ የሚያ ሲያግዝ አፍሮሪድ የተሰኘ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህጻናትና ለአዋቂ የሚሆኑ መጽሐፎችን በግዥና በነጻ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምፅ ተቀርጸው መስማት እንዲችሉ ያደርጋል። እነዚህን የቴክኖሎጂ ፈጣሪዎች የጋቢና እንግዳ አድርጌ ጋብዣቸዋለሁ። ስማቸውን በማስተዋወቅ ይጀምራሉ። ቤተገን አለሙ እባላለሁ የሶፍትዌር ኢንጂኒሪንግ ባለሙያ ነኝ ወደ ስዊዘርላንድ ከመጣሁ አንድ አስር አመት ወደ አስራ አንድ አመት በባዮ ሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂኒሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው ነብዩ የሴፋኔ ስላሴ ይባላለሁ እኔም ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን የኢኮኖሚክስም ተማሪ ነኝ ከረንት በኤጁኬሽን ጎቨርንመንት ኮንትራክቲንግ እና በናን ፕራፌት ሴክተር ላይ ነው ብዙውን ጊዜ ሰራሁት እሺ፣ ሰላም። ስሜ ብዝነህ ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አሴ ሶፍትዌር ኢንጂነር አሰ፣ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁኝ። ከ2015 ጀምሮ ደግሞ የራሴን ዴ ኤች ዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት፣ ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት። ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ፣ በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን አላማ ነው የተሰበሰባችሁት? ዳዊት ካንተል ጀምር። ጊዜ እኔም ከሀገር ከወጣን ምናልባት አስራ አምስት አመት ነቢዩ ከአገር ከወጣ ከዚያም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የሰባት አመት ልጅ አለኝ። እናትን አይል የሚባል ለልጅ ተረትን በመፈልግ ነበረ የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የሚቻለ ሰው አላገኘም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ አስራ አምስት አመት ሊሆነኝ ነው ይሆናልና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙና ምሳዋየው የብዙም ችግር አንድ አይነት ኖረ ተገኘ። እና ይሄንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለን ስናየው የሁሉም ሰው ችግር ሆኖ ነው የምናየው። አሁን ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ሕዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬና እንደ ሽሮ በሻንጣ ተጭ መጥቶ ነው። ያንን ስናየው ይህንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችን በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት እንግዲህ እንግዲህ ኢትዮጵያ እንደ ሀገር በስነ ጥበብና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ የስነ ጽሁፍ ስራዎች አሏት በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዮ ወደ አንተ ልምጣ። ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው ያው ሁሉ የስነ ጽሑፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከእሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ውጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው እና፣ ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል። ብዙ ነው ደግሞ። ዳንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የሥነ ጽሁፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሰዋል ብላችሁ ታስባላችሁ? እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለናል ይመስለኛል። ከዚህ በፊት ዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የሕዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር ባህልን፣ ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብራሪ ውስጥም የማታገኛቸው ናቸው ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው ዳዊት ወደ አንተ ልመለስ እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነፃም በግዥም መልክ ቀርበዋል። ስለ ደራሲያኑ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደት ውስጥ ምን ይመስል ነበር? የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን በቅርበት ማለት እጅ እና ጓንት ሆነን መስራት እንፈልጋለን። ምክንያቱም የራሲያን ከኛ ጋር መስራት ካልፈለጉ አንባቢያንን እንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሦስታችንም አንድ ላይ የተሰባሰብን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን ይመስለኛል። አትሊስት፣ ስድስት ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ንክሎ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል እና እዚህ ደረጃ እስክንደርስ አንድ ዓመት ከአንድ ዓመት በላይ ወስዶብናል። ከአንድ ዓመት ከሶስት ወር ከአንድ ዓመት ከአራት ወር በላይ ወስዶብናል። እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል፣ እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው? ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ አሁን ደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በከናንድ ፐብሊሽንግ ካምፓኒዎች ያለ ደራሲው ቅናሚ ታትሞ የሚወጡበት ሲችዌሽኖች አሉ። እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን አንድረድ ፐርሰንት የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከእኛ አፕሊኬሽን ውጭ ወጥቶ ዲስትሪቢት የሚደረግበት ሌላ ሁኔታ አይኖረውም። ብዙየ፣ ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው? መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸውን ማግኘት ራሱ በጣም አስቸጋሪ ነበርና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪላለን አለን። በእሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለጌታን፣ ኤፍሬም እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜይንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው የሚለውን ከነሱ ቫሊዴሽን ማግኘት ነበረብን፣ እና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ አስር አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። ኮንትራት ኔጎሽሽን እና ዲስካሽኖች እየተካሄዱ ነው ያሉት። ከሶስቱ የቴክኖሎጂ ባለሙያዎች ጋር ያደረግነው ቆይታ አላበቃም። ቀጣዩን ክፍል በነገው ዕለት ይዘን እንመለሳለን። ለዛሬ ግን ከኛ ጋር ለነበራቸው ቆይታ እናመሰግናለን። ላለፉት ተከታታይ ቀናት ሱስና መዘዙ በሚል ርዕስ ከሶስት የአምቦ ከተማ ወጣቶች ጋር ውይይት ስናደርግ ቆይተናል። ወጣቶቹ ጫትና ሲጋራ እንዲሁም አልኮል አዘውትረው መጠቀማቸው ጉዳት እንጂ ደስታ እንዳላገኘ እንዳላመጣላቸውም ገልጸዋል። ዛሬ በመጨረሻው ክፍል ውይይታቸው ሱስን ለማቆም እያደረጉ ስላሉት ጥረትና ስላገኙት ውጤት ያካፍሉናል። ለወጣቶችም የሚያስተላለፉት መልእክት አላቸው። ከወጣቶቹ ጋር ቆይታ ያደረገው የአምቦ ዘጋቢያችን ናኮር መልካ ነው። ምን አሳጥቶኛል ስላለ በመጀመሪያ ደረጃ በፊት ከሰጓ እንኳን የመግባባት ችሎታ በጣም ጥሩ ነው። ከቤተሰብ ጋር ጀምሮ ከአካባቢ ጋር ጀምሮ ወደዚህ ሱስ ከገባው በኋላ ጀምሮ ያው ኮንፊደንስ የማጣት የተለያዩ ባሪዎች ራሴ ላይ አይቻለሁ። እኔም ከአካባቢ ሰው ጋር የሆነ በቃ በምገኝበት ቦታ ያለመገኘት እንዲህ አይነት ህይወት ውስጥ አስገብቶኛል። እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ለፊት ቆሜ የማውራት መፍትሄን፣ የመጠየቅ ያን ያን ኮንፊደንስን አሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜም በማቃጠል ስፖርት ከመውደድ እምኛለው ስፖርት ለመስራት ግን ያን አቅሙን ሞራሉን ከውስጤ አሳጥቶኛል። ወደዚህ ፕሮግራም ስንመጣ ይህንን ሱስ ለማቆም ጥረት እያደረጋችሁ መሆናችሁን ነግራችሁኛል። እና ምን አይነት ጥረት ነው እያደረጋችሁ ያላችሁት? ምን ቢደረግ አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል? እንዴት መከላከል ይቻላል? የገባን ሰው ውስጥ ከህይወታችሁ ተነስታችሁ እንዴት ሊወጣ እንደሚችልም እንዲሁም ምክር ሀሳብ እንድታቀርቡ ነው። ከጫላ ጀምራለ። አሁን እኔ ከዚህ ሱስ ውስጥ ለመላቀቅ ጥረት እያደረኩ ነው ለምሳሌ አሁን ድሮ ቀኑን ሙሉ አሁን በቃ ሁሌ ነው እቅመው ከዛ በኋላ ከቃም በኋላ ደግሞ መጠጣ አለ እጠጣለሁ አሁን ግን ሙሉ በሙሉ ማቆም ትንሽ ሊከብደኝም በሳምንት ሁለት ቀን አድርጌዋለሁ መጠጡም ደግሞ ጭራሽ ራሱ ትችዋለሁ ማለት ነው አሁን በዚህ ባለበት ጥረት እያደረኩ ነው ያለሁት ማለት ነው በቃ ድሮዋን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው ድሮ አሁን ግን በቃ ከዚህ መላቀቅ ጥረት እያደረኩ ስራ ራሱ ያገኘሁትን ስራ መስራት በአለኝ ሙያ ሰዓቴን ሁላ በዛ ሰዓት ላይ እያሳለፍ ዴሊ በቃ እዛ ጫት ቤት ምናምን ሳልል እንደዚህ ጥረት እያደረኩ ነው ማለት ነው። ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል። አንተ ምን እያረክ ነው? ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያረኩ ነው ራሴንን በማሳመን በመጀመሪያ ደረጃውን ድሮ ባሌ በጣም ነው የምጠቀመው የነበረው። አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያረኩ ነው። በፊት ዴሊ ነው ምቅመው፣ ዴሊ ነው ማጨሰው። አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለው። ለወጣቶችም አስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ በሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀምር እና በኋላም ሕይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። እናም የሱስ ትርፍ ህይወትማ መሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ። እኔ ይህን ሱሱን ለመተው ብዙ ጥረት እያደረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ ነው እየሰራ ያለሁት። በአንድ ቀን 24 ሰዓት አለው። ከ24 ሰዓት ውስጥ ደግሞ 12 ሰዓትን በእንቅልፍ እንትን ብል፣ 12 ሰዓት የቀሩትን ደግሞ ያን አካፋፍዬ ቤተሰቤን በስራ የማገዝ፣ ቤት ውስጥ ስራ ካለ መስራት፣ ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል። ሲደብር ነው ያ ሱሱራሉ ትዝ የሚለን። አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች የምመክረው ሱስ ማለት ማወቅ አይደለም እድልና አይደለም። እኛ ደግሞ አሁን ላይ ያለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው። ያው የሚወዳደር ይቀጥላል። የራሱን ሰዓት ግን ማኔጅ አርግቶ ማይቀጥል ሰው ደግሞ ራሱንም ቤተሰቡንም ሀገሩንም ስለሚጎዳ ከሱስ ዓለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል ጓደኛ ደግሞ እንደዚህ እንትን የሚል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ ሁላችንም ትምህርት እየሰጠን እና ቤተሰባችንን የሚለንም ካዳመጠን ትልቅ ቦታ እንደርሳለን እላለሁ። ከቤተሰብ፣ ከማህበረሰቡ፣ ከመንግስት ምን ይጠበቃል? ወጣቱ ወደ ሱስ እንዳይገባ ማድረግ ያለበትን ነገር አንደኛ ወጣቱ ስራ እድል ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ የሆነ የመንግስት ስራ ብቻ ይመስለዋል። ያ ስራ ራሱ ሞልቶ መታየት አለበት ማለት ነው፣ በሀገሪቱ ላይ ማለት ነው። ወጣቱ ወደ ሱስ እንዳይገባ ለምን እዚህ ጋ ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለ። ለምን የሆነ ስራ እንኳን ቢወጣው የአንድ ሰው የሁለት ሰው ነው፣ ቢወጣው ያ ነገር ደግሞ እዛው በውስጥ አዋቂነት የሚያልቅ ነገር አለ። ወጣቱ ብዙን ንዴት ይዞ ሀገሪቱ ላይ ያለውን ነገር መንግስት በሰፊው ወጣቱ የስራ እድል ፍጥርለት ከመንግስት እና፣ ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ በአካባቢያችን በአምቦ ከተማ ወጥተ እንኳን የምትውልበት ቦታ የሆነ ሰርተ እንኳን ገብተ ተደሰተ እንኳን የሆነ ነገር የምታደርገው አሁን በጣም ጠባብ ነው ማለት ነው። ያው ቤተሰብ በመጀመሪያ ደረጃ ልጆቹ የት ይውላሉ? የትስ ከማን ጋር ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጆቹ የስራ እድል መፍጠር አለበት በተቻለው መጠን። መንግስትም ደግሞ በተቻለው መጠን ማዘውተሪያ ቦታ የተለያዩ በቃ የስራ እድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆርጥ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ አለበት። ወጣቱም በመጀመሪያ ወደዚህ ሱስ ያለመግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስነ ልቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል። ከቤተሰብ ሊጀምር ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው፣ የት ነው እንቅስቃሴው፣ ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸውና በቤተሰብ መሀል ሊኖር ይገባል። የልጁን ፍላጎት በአቅሙ በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጪ ልጄ እንዲህ ነው፣ ሱስ አለበት ምናም ብሎ ከማውራት ከማግለል፣ ህብረተሰቡም ደግሞ የአካባቢው ህብረተሰቡ ከማግለል በፖዘቲቭ መልኩ አይቶ ወደ መልካም መመለስ፣ መምከር፣ ወደ እምነት ቤት መውሰድ፣ ከዛ መልካምነትን መማር ማስቻሉ ያለበት በመንግስት ደረጃ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ህይወት ነው። የሰው ልጅ ህይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ውንብድና፣ ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት፣ ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይሄ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው የማምነው። ወጣት ሮባ ጫላ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሀሳባችሁን የተሰማችሁን ነገር ስላደረሳችሁ በጣም አመሰግናለሁ። በጋቢና ቪኦኤ ስም ሌላ ጊዜ እንዲሁ ደግሞ ተመልሰን ጥረት ላይ እንዳላችሁ ነግራችሁኛል፣ ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። ጊዜ አይስጥልኝ

ይናገር ነው ሰው ሁሉ ይማከር ይናገር ነው ሰው ሁሉ ይማከር ይናገር ነው ሰው ሁሉ ይማከር ባገሩ ሲወራ በጨዋታ ሲነገር ይነገር ይነገር ሰላም ያለው ነገር ባገሩ ሲወራ በጨዋታ ሲነገር ይነገር ይነገር ሰላም ያለው ነገር። ደግሞ ስናገር ሀገሬ ሰው ጋር ስማከር አሳቤን ሁሉ ሰብስቤ ሰላምታ ይልም ማቅረቤ አንደበት ባለው ውደዛ ምግፉ ነገ እንዳልወሳ ግርማ ሞገሱን ካንበሳው ተኝቶ ውሎ ሲነሳ ሳይጠየቅ ጥያቄ ሚያስብ ለምላ ነው ማይቆጥር ውለታ እንዳይቆጥሩት ይነሱ ሆኖ ሳለ ራሱ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየንን ነገ በተመሳሳይ ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። ዛሬ በትና